ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 29 2017 ዓ ም ዝግጅታችን ጀመረ። ለፍልሰተኞች አስተማማኝና መደበኛ የእንቅስቃሴ መንገዶች ሊስፋፉ እንደሚገባ ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። በአሁኑ ጊዜ በዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም። የዓለም አቀፉ የፍልሰተኞች ድርጅት ዋና ዲሬክተር፣ ኤሚ ፓፕን ነው ቀደም ብለን የሰማናቸው በአዲስ አበባ ለአሜሪካ ድምፅ ከተናገሩት ላይ የተቀነጨበ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ተካቷል። ጤና ይስጥልኝ፣ እንደምን አምሽታችኋል፣ እንደምንላችኋል አድማጮቻችንና ተመልካቾቻችን። ታስተናግዳቸው የማመሻው ሀብታሙ ስዩም ነኝ። የዛሬ መሰናዶ ቅንብር ከዋኝ ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን አሉላ ከበደ ነው። ማህበራዊ ድረገጾችን የምታቀናብርልን አበባየው ገበያው። እስከ ምሽቱ አራሳ ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። የስርጭታችን የመጀመሪያ መሰናዶ አጫጭር ዜናዎች ናቸው። እንግዲ ወልደ ይጠብቃችኋል። እንደምናመሻችሁ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ በኤርትራ የሶስት ቀናት ጉብኝት ለማድረግ ዛሬ አስመራ ገብተዋል። ለፍልሰተኞች አስተማማኝ እና መደበኛ የእንቅስቃሴ መንገዶች ሊስፋፉ ይገባል ሲሉ የዓለም አቀፉ የፍልሰት ድርጅት አይኦኤም ዲሬክተር ተናገሩ። እንዲሁም እስራኤል ትናንት ምሽት ባደረሰችው የአየር ጥቃት በጋዛ ሰርጥ የሚገኙ ሁለት የተፈናቃይ መጠለያዎች መመታታቸውንና አስራ ስምንት ሲቪሎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት አስታወቁ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሶማሊያው ፕሬዚደንት ሐሰን ሼክ ሞሐመድ በእንዳረፋን አቆጣጠር 2022 ከሁለት ዓመታት በፊት ስልጣን ከያዙ ወዲህ ለሰባተኛ ጊዜ ኤርትራን ለመጎብኘት ዛሬ አስመራ ገብተዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሐሰን ሼክ ሞሐመድ የሦስት ቀናት ጉብኝት እንዲያደርጉ በኤርትራ መንግስት መጋበዛቸውን አስታውቀዋል። ከውጭ ጉዳይ ሚኒስትራቸው አህመድ ሞአሊም ፊቂ ጋር በመሆን አስመራ የገቡት ሐሰን ሼክ ሞሐመድ በኤርትራው ፕሬዚደንት ኢሳያስ አፈወርቂ በአስመራ አውሮፕላን ጣቢያ አቀባበል ተደርጎላቸዋል። ሁለቱ መሪዎች የሁለቱ ሀገራት ግንኙነት በሚጠናከርበት እንዲሁም በቀጠናዊና ዓለም አቀፍ ጉዳዮች ላይ ይወያያሉ ሲሉ የማነ ገብረ መስቀል በኤክስ ማህበራዊ መድረክ ላይ አመልክተዋል። ሀሰን ሼክ መሀመድ ባለፈው ሐምሌ ኤርትራን ጎብኝቶ የነበረ ሲሆን ሁለቱ መሪዎች ታሪካዊ የሆነውን ግንኙነታቸውን በተመለከተ እንዲሁም በተለይም በፖለቲካዊ የጸጥታ፣ ወታደራዊ ኢኮኖሚያዊና ባህላዊ መስኮች ግንኙነታቸውን በሚያሳድጉበትና የሁለቱን አገራት ሕዝቦች ጥቅም በሚያስጠብቁባቸው ጉዳዮች ላይ ተወያይተዋል ሲሉ የኤርትራ ባለሥልጣናት በወቅቱ አስታውቀው ነበር። ኤርትራ በርካታ የሶማሊያ ወታደሮችን ያሰለጠነች ሲሆን በአሁኑ ወቅትም ከእግረኛ ከአየር ኃይል እና ከባህር ኃይል የተውጣጡ የሶማሊያ ወታደሮችን በማሰልጠን ላይ ነች። ሐሰን ሼክ መሐመድ ወደ ኤርትራ ከማቅናታቸው በፊት በአሜሪካ የሰለጠኑ ልዩ ኃይሎች ምረቃ ላይ ተገኝተዋል። ከአፍሪካ ህብረት ልኡክ የጸጥታ ጥበቃውን ለመረከብ ዝግጅት ላይ የምትገኘው ሶማሊያ ከተባበሩት አረብ ኤምሬትስ፣ ኤርትራ፣ ኢትዮጵያ፣ ጅቡቲና ኡጋንዳ እንዲሁም ከሌሎች ሀገራት የወታደራዊ ስልጠና እገዛ ማግኘቷ ይታወቃል። ለፍልሰተኞች አስተማማኝና መደበኛ የእንቅስቃሴ መንገዶች ሊስፋፉ ይገባል ሲሉ የዓለም አቀፉ የፍልሰት ድርጅት አይኦኤም ዲሬክተር ተናገሩ። ሰዎች በህገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉም የዓለም አቀፉ የፍልሰት ድርጅት ዋና ዲሬክተር ኤሚ ፖፕ ተናግረዋል። ዋና ዲሬክተሯ በአዲስ አበባ ከአሜሪካ ድምፅ ዘጋቢ እስክንድር ፍሬር ጋር ባደረጉት ቃለምልልስ ከአፍሪካ ቀንድ ወደ ሳዑዲ አረቢያ የሚዘረጋው የምስራቅ መስመር ከፍተኛው የፍልሰተኞች ጉዳት የሚደርስበት መሆኑንም ተናግረዋል። በመሆኑም ሀገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን መፍጠር ላይ እንዲያተክሩ የማድረግ ግብ መያዙን ገልጸዋል። አድማጮች፣ ሙሉ ዘገባው በአብይ ርዕስ ይቀርባል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል በጋዛ እና በሌባኖስ ወታደራዊ ዘመቻዋን በቀጠለችበትና ለኢራን የሚሳኤል ጥቃት መልስ ለመስጠት ዝግጅት በማድረግ ላይ መሆኗ በሚነገርበት በዚህ ወቅት የአሜሪካው ፕሬዚደንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሩ ጋር ዛሬ ረቡዕ በስልክ እንደሚነጋገሩ ይጠበቃል። በሁለቱ ወገኖች መካከል ይደረጋል የተባለው የስልክ ውይይት እንደ አውሮፓውያን አቆጣጠር ነሐሴ 21 ወዲህ የመጀመሪያው ነው ተብሏል። እስራኤል በኢራን የኒኩሌር ጣቢያዎች ላይ ጥቃት ለመፈጸም ካሰበች ባይደን እንደማይደግፉ አስታውቀዋል። ይህ በእንዲህ እንዳለ እስራኤል ትናንት ምሽት ባደረሰችው የአየር ጥቃት በጋዛ ሰርጥ የሚገኙ ሁለት የተፈናቃይ መጠለያዎች መመታታቸውንና አስራ ስምንት ሲቪሎች መገደላቸውን የፍልስጤማውያኑ የጤና ባለስልጣናት አስታውቀዋል። ጥቃቱ በማዕከላዊ ጋዛ ኑሴራት እና ቡሬጅ የተሰኙ የተፈናቃይ መጠለያዎችን እንዲሁም በሰሜን ጋዛ ደግሞ ጃባሊያ የተሰኘ መጠለያን መምታቱ ታውቋል። እስራኤል በበኩሏ ዛሬ እንዳስታወቀችው በአየር እና በምድር ጋዛ ውስጥ ያደረሰችው ጥቃት የሐማስ ታጣቂዎችን ኢላማ ያደረገ ነው። በተመድ የፍልስጤማውያን ስደተኞች ቢሮ ኃላፊ የሆኑት ፊሊፒ ላዛሪኒ በኤክስ ማኅበራዊ መድረክ ላይ እንዳስታወቁት አራት መቶ ሺህ የሚሆኑ ሰዎች በሰሜን ጋዛ መንቀሳቀስ እንዳይችሉ ሆነዋል። መሰረታዊ አቅርቦቶች በመሟጠጣቸው ረሃብ እየተስፋፋ መጥቷል ሲሉም አክለዋል። በጋዛ የትኛውም ስፍራ ከአደጋ ነፃ ለመሆኑን ስለሚያውቁ ፍልስጤማውያኑ ካሉበት ለቀው እንዲወጡ የሚተላለፈውን ትዕዛዝ በመቀበል አቁመዋል ሲሉም አክለዋል ላዛሪና። እስራኤል በተጨማሪም ዛሬ ረቡ በደቡብ ሊባኖስ በሄዝቦላ ሚሊሻዎች ላይ በአየርና በምድር ጥቃት መፈጽሟ ታውቋል። ሰራዊታቸው ከሳምንት በፊት የተገደለውን የሄዝቦላ መሪ ሀሰን ናስራላን ሊተካ የታሰበውን ግለሰብ መግደሉን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ማክሰኞ አስታውቀዋል። በመጨረሻም በአሜሪካ ደቡባዊ ምስራቅ ክፍል የምትገኘውን የፍሎሪዳ ግዛት ሚልተን በሚል የተሰየመ አደገኛ አውሎ ንፋስ የቀላቀለ ዝናብ ሊመታት የተቃረበ መሆኑ ተነግረዋል። ለሕይወትም አደገኛ እንደሆነ የተነገረው አውሎ ነፋስ ዛሬ ምሽት ወይም ነገ ሐሙስ ማለዳ የፍሎሪዳ ማዕከላዊ ምዕራብ ባህር ዳርቻን ይመታል ብለው እንደሚጠብቁ የአየር ትንበያ ባለሙያዎች ተናግረዋል። ትናንት ማክሰኞ ፍጥነቱ በሰዓት 260 ኪሎ ሜትር እንደሆነ የተመዘገበው ነፋስ የውቅያኖሱን ውሃ ወደ መሬት ስለሚገፋው የጎርፍ መጥለቅለቅ አደጋ ስጋት ፈጥሯል። 3.3 ሚሊዮን ሕዝብ የሚኖርባትን ታምፓ ቤይን ከተማን ጨምሮ ማዕከላዊ ምዕራብ ፍሎሪዳን ይመታል የተባለው አውሎ ንፋስ ከሶስት እስከ አራት ነጥብ አምስት ሜትር ከፍታ ያለው ውሃ ሊፈጠር እንደሚችል ተገምቷል። ከተማይቱ በአውሎ ንፋስ ስትመታ ከእንደ አውሮፓን አቆጣጠር 1921 ወዲህ ለመጀመሪያ ጊዜ ነው ተብሏል። በምዕራብ ፍሎሪዳ 500 ኪሎ ሜትር ርዝመት በሚሸፍነው ባህር ዳርቻ ከዛሬ ጀምሮ ዝናብ የቀላቀለ አውሎ ንፋስ እንደሚኖር ማስጠንቀቂያ ተላልፏል። በአስገዳጅነትም ይሁን በፈቃደኝነት ሰዎች ቤታቸውን ጥለው እንዲወጡ በመጠየቁ መንገዶች በተጓዦች ሲጨናነቁ በርካታ ነዳጅ ማደያዎችም ነዳጃቸውን በመጨረሳቸው እጥረት ተፈጥረዋል። የምሽቱ ዜና በዚህ ይጠቃልላል። ለቀሪ ክፍለ ጊዜ ወደ ሀብታሙ መራቸው አሉ እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቆየት ብለው ከሚቀርቡላችሁ ዝግጅቶች መካከል የህዳሴ ግድብ ግንባታና ሙሌት በአመዛኙ መጠናቀቁን ተከትሎ ስር የሰደደ የኤሌክትሪክ ኃይል ምንጭ ጥረት ላለባት አገር ተስፋ ይሆናል። ለአካባቢው አገሮች ደግሞ የኤሌክትሪክ ኃይል ማቅረብ ህልም ኦን ሊያደርግ ይችላል የሚሉ አስተያየቶች ይሰማሉ። ተዛምዶ የሚነሱ ስጋቶችና ተጨባጭ ፈተናዎችስ? ከሁለት የውሃ ጉዳይና አንድ የዓለም አቀፍ ውሃ የያዘ የሚዳኝበት ህግ አዋቂ ጋብዘን አዋይተናል። በሁለተኛው አጋማሽ ይቀርባል። በዝግጅቶቻችን ላይ አስተያየት ካላችሁ የድምፅ እንዲሁም የ ጽሑፍ መልእክት የምትተውበት ሌላ አማራጭ አለን። 2022059942 የዋሳፕ መስመራችንን ተጠቀሙ። ዝግጅቶቻችን አምሃሪክ ዳት ቪኦ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አማሪክ ላይ በቀጥታ እየተሰራጩ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ሰዎች በህገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉ ዓለም አቀፉ ፍልሰተኞች ድርጅት ዋና ዲሬክተር ኤሚፓፕ ተናግረዋል። ለዋና ዲሬክተሯ በአዲስ አበባ ከአሜሪካ ድምፅ ዘጋቢ እስክንድር ፍሬው ጋር ባደረጉት ቃለ ምልልስ ከአፍሪካ ቀንድ ወደ ሳውዲ አረቢያ የሚዘረገው የምስራቅ መስመር ከፍተኛው የፍልሰተኞች ጉዳት የሚደርስበት መሆኑን ተናግረዋል። በመሆኑም አገራት ለፍልሰተኞች ሰላማዊና መደበኛ እንቅስቃሴዎች መንገዶችን መፍጠር ላይ እንደሚያተክሩ የማድረግ ግብ መያዙን ገልጸዋል። ቃለመጠይቁን መነሻ ያደረገው ኬኔዲ አባተ ተከታዩን ዘገባ አልከዋል። በአዲስ አበባ እየተካሄደ ባለው የዓለም የፍልሰት ስምምነት የአፍሪካ ቀጣና አፈጻጸም ግምገማ ላይ የተገኙት የዓለም አቀፉ የፍልሰት ድርጅት በምህጻሩ አይኦኤም ዋና ዳይሬክተር ኤሚ ፖፕ ፍልሰተኞች ከአደጋ ተጠብቀው የሚንቀሳቀሱበት አማራጭ መስፋት እንዳለበት ተናግረዋል። ዋና ዳይሬክተሯ ከግምገማው ጉባኤ ጎን ለጎን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በተለይ መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አድርገው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙ አመልክተዋል። በአሁኑ ጊዜ ዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም። ወደ ባህረ ሰላጤው ሀገራት ሲያቋርጡ በጀልባ መገልበጥ የብዙ ፍልሰተኞች ሕይወት ያለፈበትን ዘገባ ሰሞኑን ሰምተናል። ይህ የሚያሳየው ነገር ቢኖር ሰዎች የሚንቀሳቀሱባቸውን አስተማማኝና መደበኛ መንገዶችን መፍጠር እንዳለብን ነው። ምክንያቱም በባህረ ሰላጤው ሀገራት ውስጥ ሰዎች ለመኖርና ለመስራት የሚችሉባቸው ብዙ እድሎች እንዳሉ እናውቃለን። ባለፈው ሳምንት ማክሰኞ መስከረም 21 ቀን ማምሻውን ከየመን ወደ ጅቡቲ 320 ኢትዮጵያውያን ፍልሰተኞችን ኢ-መደበኛ በሆነ መንገድ ይዘው የተነሱ ሁለት ጀልባዎች የጅቡቲ ባህር ዳርቻ አካባቢ ሲደርሱ በደረሰ አደጋ 48 ፍልሰተኞች ህይወታቸው ሲያልፍ፣ 75 ፍልሰተኞች ደግሞ የደረሱበት እንዳልታወቀና አካላቸውን የማፈላለጉ ስራ በነፍስ አድን ሰራተኞች እየተከናወነ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። በዚህ መስመር በህገወጥ ደላሎች አማካኝነት ለ አደጋ አጋላጭ በሆነ መንገድ በሚደረግ የፍልሰተኞች ጉዞ ኢትዮጵያውያንን ጨምሮ በርካቶች ህይወታቸውን ሲያጡና ለጉዳት ሲዳረጉ መስማት የተለመደ ዜና ነው። የሰዎች ከቦታ ቦታ መንቀሳቀስ ለዓለም ኢኮኖሚና ሌሎች እድገቶች አስፈላጊና ጠቃሚ እንደሆነ የሚገልጹት የአይኦኤም ዋና ዳይሬክተር ኤሚ ፖፕ፣ ነገር ግን በሕገ ወጥ መንገድ የሚደረጉ ጉዞዎች ቆመው አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን እንዲፈጥሩ ለማስቻል ድርጅታቸው እየሰራ መሆኑን ያብራራሉ። There should be no reason for people to have to move through a smuggler or through a trafficker, a route that will subject them to exploitation and often abuse. So which lives in Bazana, let the Katbemia Gallet Acho, Behagot as the Wari, Amakanyan Timing Asak Asubet, Minim Magnet ተባብረን የምንሰራው የኢኮኖሚ እድሎች የት እንዳሉ በሚገባ በመመልከት ነው። አሁን ያሉትን የፍልሰተኞች የዝውውር መንገዶች ወደ መደበኛ እንዲዞሩ ለማመቻቸት ይህንኑ ለማጎልበትና መፍትሄ ለመስጠት ነው። አላማችን ሰዎች በመደበኛው መንገድ እንዲሄዱ ማድረግ ነው። ይህ ለፍልሰተኞችም ለመንግስታትም ጥሩ ነው። ደህንነቱ የተጠበቀ እና መደበኛ የሆነ የፍልሰተኞች እንቅስቃሴን የማመቻቸት አላማ ያለው የዓለም የፍልሰት ስምምነት እንደ አውሮፓውያን አቆጣጠር በ2018 ነበር በአብዛኛው የተመድ አባል አገራት የተፈረመው። የስምምነቱ አፈጻጸም በአፍሪካ የሚገኝበት ደረጃ በአዲስ አበባ ዘንድሮ ለሁለተኛ ጊዜ እየተገመገመ ነው። በአፍሪካ 15 ሀገራት የተሻለ አፈጻጸም እንዳላቸው እና ሁለቱ ደግሞ የአገራቸው ሕግ አካል እንዳደረጉት የዓለም አቀፉ የፍልሰት ድርጅት ዋና ዳይሬክተር ኤሚ ፖፕ ተናግረዋል። በአዲስ አበባ ስካይላይት ሆቴል በነበረው የግምገማ ጉባኤ ላይ የተገኙት የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ስምምነቱን ከአውሮፓውያኑ 2019 ጀምሮ እየተገበረች ነው ሲሉ ተናግረዋል። በኢመደበኛ ጉዞ ህይወታቸውን የሚያጡ ኢትዮጵያውያን ቁጥር በየጊዜው በመጨመር ላይ መሆኑ እያሳሰበው እንደሆነ የሚገልጸው የኢትዮጵያ መንግስት ከባህረ ሰላጤው ሀገራት ጋራ በመነጋገር በመደበኛ መንገድ ሰዎችን ለመላክ ጥረት እያደረገ መሆኑን በተደጋጋሚ ገልጿል። አዲሱ የኢትዮጵያ ፕሬዝደንት ታዬ አጽቀሥላሴ ሰኞ መስከረም 27 ቀን 2017 ዓ ም ባደረጉት ንግግር በተያዘው በጀት አመት ለ7000 ኢትዮጵያውያን የውጭ የስራ እድል ለመፍጠር ታቅዷል ብለዋል። ግጭቶች፣ የአየር ንብረት ለውጥና የኢኮኖሚ ችግር ሰዎች ኢመደበኛ በሆነ መንገድ ከቦታ ቦታ እንዲዘዋወሩ በማድረግ ላይ መሆናቸውን የጠቀሱት የአይኦኤም ዋና ዳይሬክተር ኤሚ እነዚህን ችግሮች መቅረፍ ትኩረት ይሻል ብለዋል። ከፍልሰት ጋራ የተያያዙ ችግሮችን መቅረፍና ወደፊት መጓዝ ካስፈለገ የፍልሰት ጉዳይን የልማት ፖሊሲ አካል ማድረግ ወሳኝ ነው ሲሉም ዋና ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አክለው ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል። በምዕራብ ሐረርጌ ዞን በሚገኙት ጉባ ቆርቻና ሻናን ዱንጋይ ወረዳዎች ማክሰኞ መስከረም 28 ቀን 2017 በጣለው ከባድ ዝናብ የተነሳ በተከሰተው የመሬት ናዳ አስር ሰዎች መሞታቸውን የወረዳዎቹ አስተባባሪዎች አስታውቀዋል። የጉባ ቆርቻ ወረዳ አስተዳዳሪ አቶ አደም አባስ ለአሜሪካ ድምፅ እንደተናገሩት መስከረም 28 ቀን 2017 ዓ ም በጃርጀርተ ቀበሌ ውስጥ በተከሰተ የመሬት ናዳ አደጋ ምክንያት አራት ሰዎች ሲሞቱ፣ በሌላ ቀበሌ በተከሰተ አደጋ ደግሞ አንድ ሰው ሞተዋል። በተመሳሳይ በሻናን ዱንጋ ወረዳ በሌሊስቱ ቀበሌ በተመሳሳይ ቀን በተከሰተ ሌላ የመሬትን አደጋ የመሬት ናዳ አደጋ የአምስት ሰዎች ህይወት ማለፉን የወረዳው አስተዳዳሪ አቶ አዳም አባስ ገልጸዋል። የዚህን ጉዳይ ዝርዝር ደግሞ ጸሀይት አስደምጠናለች። በምዕራብ ሐረርጌ ዞን በሚገኙት ጉባ ቆርቻና ሸነንጎ ወረዳዎች የመሬት ናዳ አደጋ የደረሰው በተመሳሳይ ቀን ማለትም ማክሰኞው መስከረም 28 ቀን 2017 ዓ.ም ነው። በጉባ ቆርቻ ወረዳ በሚገኙ ሁለት ቀበሌዎች ውስጥ በደረሰው የመሬት ናዳ አደጋ የሰው ህይወት ማለፉን የወረዳው አስተዳዳሪ አቶ መልካሙ ኤርቤሎ ለአሜሪካ ድምፅ ገልጸዋል። ሶዳ ሳኒሰን በካ ሸኪ ቀብኑ ጉቱ ናሞኒ ጭራ ከተ አንታስፋሜ ጅራ በአካባቢው አሁንም ስጋት የሆኑ ቦታዎች ተለይተው ነዋሪዎችን ወደ አንድ ቦታ ሰብስበናል። የዛሬ ትኩረታችን ትናንት በተከሰተው አደጋም ህይወታቸው ያለፉ ሰዎችን አስክረን ማውጣት ነበረ። የአምስት ሰዎች አስክሬን ወጥቷል። ሶስት ሰዎች ደግሞ ጉዳት ደርሶባቸው ወደ ህክምና ተቋም ተወስደዋል በወረዳችን ካሉት 24 ቀበሎች ውስጥ አስራ ሁለቱ ስጋት አለባቸው እናም በተቻለ መጠን ቅድመ ጥንቃቄ ላይ እየሰራን ነው ምክንያቱም ከባድ ዝናብ እየተስተዋለ ስለሆነም አሁን በጉባ ቆርቻ ወረዳ ጀርጀርቴ ቀበሌ ውስጥ ከሚኖሩት ውስጥ 3800 የሚሆኑ አባወራዎች አስጊ ቦታ ላይ በመሆናቸው በወረዳው በሚገኘው የማሰጋ ቦታ እንዲጠለሉ እየተደረገ መሆኑን ኃላፊው ጨምረው ገልጸዋል። የወረዳው የአደጋ ስጋት ቅነሳ ጽፈት ቤት ወይም ቡሰጎነፋ ኃላፊ አቶ አልይ አብዶ በኩላቸው ለተጎዱ ሰዎች ቤተሰቦች አስቸኳይ እርዳታ እያደረሱ መሆኑን ተናግረዋል። ዋጅር ቡሳ ጎኖፋቲ ፊ ዋጅር ቡንቺ ሚታ የሮ ሚዳን ጎኖፋት ድጋፍ እያደረገ ነው። በመሆኑም አስክሬን ለማሳረፍ ድጋፍ ገንዘብ እና ምግብ አቅርበናል። ነገር ግን አሁንም አሳሳቢ ስለሆነ ሁሉም የህብረተሰብ ክፍል የተቻለውን ድጋፍ እንዲያደርግ እንጠይቃለን። ምክንያቱም በርካታ ነዋሪዎች ከቤታቸው ወደ ሌላ ቦታ ሸሽተው ስላሉም። በአካባቢው እንደነበሩ የገለጹ የአይን ማኝ በበኩላቸው የተፈጠረውን ሁኔታ እንደሚከተለው አብራርተዋል። መብራት ጠፈው እንጃማ ሊሻ ናቱማ ሊሻ ኖራቡ አሰድመ ቤቤት ለም አራት ሰዎች ከምንጭ ውሃ ሊቀዱ እንደወረዱ በላያቸው ላይ ወደቀም። ክስተቱ በግምት አስር ሰዓት ገደማ ነበር ተፈጠረው አሁንም ሁኔታው አስክሬን ለማውጣት አስቸጋሪ ነበርም። እንዲሁም አንዱ ከእኛ ጋር የቆፈረ ጭቃ ውስጥ ገብቶ እግሩ ተጎርቷል። እናም ዝናብ አሁንም መዝነብ ስለጀመረ ተጨማሪ አደጋ እንዳይደርስ ስጋት አለን። አስተያየታቸውን ለአሜሪካ ድምጽ ያጋሩት የወረዳው ባለስልጣንም ሆኑ ነዋሪዎች የቦታው አቀማመጥ ለአደጋ አጋላጭ መሆኑን ጠቅመዋል። በሸነን እጎ ወረዳም ተመሳሳይ ክስተት በትናንትና ዕለት መከሰቱን የወረዳው አስተዳዳሪ አቶ አህመድ አባስ ተናግረዋል። ትናንትና ቀትር ላይ ከባድ ዝናብ ነው የነበረውም። ከዛም ለልስቱ የምትባል ቀበሌ ውስጥ። የመሬት መንሸራተት ተከስቶ የአምስት ሰዎች ሕይወት ወዲያውኑ አለፈም። ዛሬ አስክሬን ተፈልጎ ግብዓተ መሬት ተፈጽሟል። አሁን በአካባቢው ያሉ የማህበረሰብ አባላት ለተጨማሪ ጉዳት እንዳይጋለጡም በትምህርት ቤት ግቢ ውስጥ እንዲጠለሉ ተደርጓል። አምስት ቤቶችም በዚሁ አደጋም ጉዳት ደርሶባቸዋል። በአጠቃላይ በንብረትና በሰዎች ላይ ተጨማሪ የደረሰውን ጉዳት ለማጥናት እየተሰራ ይገኛል። ዛሬ በሁለቱም ወረዳዎች ውስጥ ስጋት ባለባቸው አካባቢዎች የሚኖሩ ነዋሪዎች ወደ ሌላ አካባቢ ላይ እንድጠለሉ እየተደረገ ነው ሲሉ ኃላፊዎች ገልጸዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ የፍሎሪዳ ግዛትን እያመሰ ስለሚገኘው አውሎ ነፋስ ያተኩራል። ፕሬዚደንት ጆ ባይደን ወደ አንጎላና ወደ ጀርመን ሊያደርጓቸው የነበሩ የጉዞ ዕቅዶችን ሚልተን በተሰኘው አውሎ ነፋስ አዘሎ የባህር ወጀብ ምክንያት ማራዘማቸውን ትናንት ማክሰኞ አስታውቀዋል። ሚልቶን የተሰኘው አውሎ ነፋስ የቀላቀለው የባህር ወጀብ በሄሪኬን ሄለን የተጎዳውን ደቡብ ምስራቅ የአሜሪካ ክፍልና ፍሎሪዳ ካጠቃ ከቀናት በኋላ በድጋሚ ጉዳት እንደሚያደርስበት ይጠበቃል። የዋይት ሃውስ ዘጋቢያችን ፓትሲ ውድክ ሶዋራን ያጠናቀረችውን ዘገባ ኤደን ገረመው ወደ አማርኛ መልሰዋለች። ደቡብ ምስራቃዊው የዩናይትድ ስቴትስ ክፍል አውሎ ነፋስ በቀላቀለው ዝናብ ሄሪኬን ሄለን ከተመታ ከሁለት ሳምንታት ባነሰ ጊዜ ውስጥ የፍሎሪዳ ግዛት ነዋሪዎች በድጋሚ ሄሪኬን ሚልተን ለተሰኘው አሉ ንፋስ ለቀላቀለው ዝናብ በመዘጋጀት ላይ ይገኛሉ። አንጀላ ሪቬራ የፍሎሪዳ ግዛት ነዋሪ ናቸው። ፈርቻለሁ። አስከፊ ነው። በጣም ያስፈራል። ለቀን እየወጣን ነው ከዚህ ስፍራ በጣም የራቀ ሆቴል ማግኘት አለብን። በተመሳሳይ ማቲው ቤትም የፍሎሪዳ ነዋሪ ናቸው። በእርግጠኝነት የሚያስፈራን ነው። እዚህ ከኖርኩባቸው ዓመታት በሙሉ እጅግ የሚያስፈራውና በከፍተኛ ደረጃ የሚጠበቀው አውሎ ንፋስ የቀላቀለ ዝናብና ወጀብ ይህኘው ነው። ከምድብ አምስት ወደ ምድብ አራት ዝቅ ብሏል ተብሎ የተተነበየው ሂሪኬን ሚልተን ዛሬ ሮብ ማምሻውን ወደ ምድር ደርሶ ከከባድ አውሎ ንፋስ ጋር እንደሚወድቅ የተገመተ ሲሆን የሚያደርሰው ጉዳትም ከሳምንታት በፊት ከተከሰተው ከሄሪኬን ሄለን የላቀ እንደሚሆን ተገምቷል። ፕሬዚዳንት ጆ ባይደን የፊታችን ማክሰኞ ወደ አንጎላና ጀርመን ሊያደርጓቸው ይዟቸው የነበሩ የጉዞ እቅዶችን ለአደጋው ምላሽ ለመስጠት በሚል አራዝመዋቸዋል። የፍሎሪዳ አገረ ገዥ ተባባሪ ናቸው። የሚያስፈልጉን ነገሮች ሁሉ አሉን ብለዋል። ትላንትናም በድጋሚ አነጋግሪያቸው ነበር። እናም ፍጹም እጅግ ጥሩ ሥራ እየሠራህ ነው ብያቸው አለው። ሁሉም ነገር በአግባቡ እየተከላወነ ነው። ለዚህ እናመሰግኖታለን። ምርጫው አንድ ወር በቀረው በአሁኑ ሰዓት የቀድሞ ፕሬዚዳንት ዶናልድ ትራምፕ መንግሥት አውሎ ንፋስ በቀላቀለው ዝናብ ለተጎዱ ዜጎች ድጋፍ እያደረገ አይደለም፣ ሲሉ በሐሰት ወንጅለዋል። እሱና እሷ በመቶ ሚሊዮን ዶላሮች እየላኩ ነው። በመቶ ሚሊዮን ዶላሮችን ወደ ውጭ አገር እየላኩ ነው። ታዲያ ለዚህ ዜጎች ምን ያክል ገንዘብ እንደሚሰጡ ታውቃላችሁ? 750 ዶላር ምክትል ፕሬዚዳንት ካማላ ሀሪስ የሪፐብሊካኑ እጩ በዴሞክራቲክ ተቀናቃኞቻቸው ላይ ውንጀላዎችን በማቅረብ የፖለቲካ ተጠቃሚ ሊሆኑ እየጣሩ ነው ብለዋል። በሚገርም ሁኔታ ኃላፊነት የጎደለው ነው። ይሄ ስለ ራሱ ነው፣ ስለ እናንተ አይደለም። እውነታው የፌዴራል የአደጋ ዝግጁነት አመራር ተቋም አጣዳፊ ሁኔታ ለሚያስፈልጋቸው ሰዎች የሚያገለግሉ ብዙ ሀብት አለው። ፖለቲከኞቹ መቆራቆዛቸውን በቀጠሉበት በአሁኑ ሰዓት የግዛቷ ሀገር ገዥ ሮንድ ሳንቲስ ባወጡት የለቃቸው ውጡ መመሪያ መሰረት የፍሎሪዳ የባህር ዳርቻ ነዋሪ ዜጎች ሕጉን ተከትለው ከተማቸውን ለቀው እየወጡ ነው። በአውሎ ንፋስ የታጀበው ንፋስ ወደ መሬት ከመድረሱ በፊት በፍሎሪዳ ግዛት በንቃት የሚሰሩ ስምንት ሺህ ብሔራዊ ዘቦች ይኖሩናል። እስካሁን ድረስ 34 የተለያዩ የአሰሳና የነፍስ አደን አውሮፕላኖች እጃችን ላይ ገብተዋል። ከዚህ ቀደም ከአደጋ በፊት ይህን ያክል ድጋፍ አግኝተን አናውቅም። ምንም እንኳን የቀደመ ፖለቲካዊ ውጥረት ቢኖርባቸውም የሪፐብሊካኑ ሀገረ ገሽ ደሳንቲስ ከባይደን አስተዳደር ተገቢ የሆነ ድጋፍ ተደርጎልኛል ሲሉ ተናግሯል። ይህ በእንዲህ እንዳለ ሚልተን የተሰኘው አውሎ ነፋስ የቀላቀለ ዝናብ ምስራቃዊ ፍሎሪዳ አቅራቢያ እየተጠጋ ባለበት በተመሳሳይ ወቅት ትላንት ማክሰኞ የሜክሲኮ ግዛት በሆነችው ዩካታን ባህረ ገብ በከፍተኛ ነፋስ ተመታለች። በፓትሲ ዊዳስኮዋራ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ። የድንገር ረመውን ለቀደመው ዘገባ አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍን ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ደርሰናል። የዚህ ምዕራፍ የመጀመሪያ ዝግጅት ወደ አሜሪካ የምርጫ ወሬዎች ይወስደናል። ሊጠናቀቅ አንድ ወር ጊዜ በቀረው የዩናይትድ ስቴትስ ምርጫ የዲሞክራቲክና የሪፐብሊካን እጩ ተወዳዳሪዎቹ ውጥረት የተሞሉባቸው ሳምንታት ከፊታቸው ይጠብቋቸዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ካማላ ሃሪስ ቁልፍ በሆኑ ግዛቶች ለደጋፊዎቻቸው ንግግር ለማድረግ መርሃ ግብሮች ያሏቸው ሲሆን፣ ነገር ግን አንዳንድ ንግግሮቻቸው ጸባጫሪ እየሆኑ መምጣታቸውን አመላካሽ ነገሮች አሉ። የቬሮኒካ ባልደራስን ዘገባ ኤደን ገረመው እንደሚከትለው አስተናድተዋለች። እንደ አውሮፓውያን አቆጣጠር በ2020 ፕሬዚደንታዊ ምርጫ ቀን ሚሽጋን፣ ዲትሮይት ከተማ ላይ የነበረው ትዕይንት ነው የሚታየው። የዶናልድ ትራምፕ ደጋፊዎች ምርጫው ተጭበርብሯል በሚለው የእሳቸው መሰረተ ቢስ ውንጀላ ተበረታተው የምርጫ ባለስልጣናቱ የድምፅ ቆጠራውን እንዲያስቆሙ ግፊት ሲያደርጉ ነው። በመጪው ምርጫ ሚሽጋን ያሉ በርካታ የትረምፕ ደጋፊዎች የማጭበርበር ተግባር ይፈጸማል የሚል ስጋት እንዳላቸው እየተናገሩ ነው። አሁን ያለው መንግስት በሚያደርገው በሁሉም ነገር ላይ ጥያቄ መነሳት አለበት። ማለቴ ከዚያ የተለየ ነገር ብነግር ደስ ይላል ነበር። ነገር ግን ዛሬ አሜሪካ ያለው ነገር እንደዚህ አይደለም። ማንንም አናምንም። ዋን ኬይስ አንድ እንኳን ከተገኘ በቂ ነው። አንድ ቦታ ከተገኘ ሁሉም ላይ ጥያቄ ለማንሳት በቂ ነው። የ2020 ምርጫ ተጭበርብሯል የሚሉትን ክሶች በተደጋጋሚ የዩናይትድ ስቴትስ ፍርድ ቤቶች ውድቅ አድርገዋቸዋል። ነገር ግን በምርጫው ተዓማኒነት ዙሪያ የሚሰራጩት ሐሰተኛ መረጃዎች በሪፐብሊካኖች ዘንድ ተቀባይነት እያገኙ ነው የሄዱት። የሕዝብ አስተያየት ግምገማዎች በመንግስት ከተረጋገጡት የምርጫ ውጤቶች ይበልጥ የሚያምኑት ትራምፕ የሚነግሯቸውን ሊሆን እንደሚችል ይጠቁማሉ። ታዲያ በተቀራራቢ የምርጫ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ያሉ ባለስልጣናት የምርጫው ሂደት ከማጭበርበር አድራጎት እንደሚጠበቅ መራጩ ህዝብ እንዲተማመን ጥረት በማድረግ ስራ ተጠምደዋል። የሚነዙት አሳሳች መረጃዎች አደገኛ ሊሆኑ እንደሚችሉ ጆናታን ብሬተር፣ የሚሽገን የምርጫ ቢሮ ባለስልጣን ያስረዳሉ። ሰዎች የምርጫ ባለስልጣናት እንዲያስፈራሩ ከዚያም የባሰ ነገር እንዲያደርጉ ሊያነሳሳም ይችላል። አካላዊ ጥቃት ባይፈጸም እንኳን ለዘለቄታው የምርጫ ስርዓቱ ላይ ያለውን እምነት ይሸረሽራል። ይህ ደግሞ ለሪፐብሊካችን መጥፎ ነው። ለዲሞክራሲያችንም ጥሩ አይደለም። በበርካታ ግዛቶች መራጮች በምርጫው ደህንነት እንዲተማመኑ ማረጋገጫ ለመስጠት የሚደረጉትን ጥረቶች ሪፐብሊካኖችም እያገዙ ናቸው። ጀስትን ሮበርክ ሚሽገን ኦታዋ ወረዳ ሪፐብሊካን የምርጫ ባለስልጣን ናቸው። ትልቅ ጥረት የሚጠይቅ ስራ መሆኑን ይናገራሉ። በሁሉም ደረጃ ያሉ የፖለቲካ መሪዎቻችንም ተጨባጩን እውነታና አሕዛዊ መረጃዎችን ፈልፍለው ማግኘት አለባቸው። ያ ካልሆነ በሂደቱ ላይ ያለን እምነት ችግር ይፈጥራል። ሚሽጋን ውስጥ የትራምፕ ታማኝ ደጋፊዎች የግዛቲቱ ዋና የምርጫ ጉዳይ ባለስልጣን የሆኑትን ዲሞክራቷን ጆስሊን ቤንሰንን መራጮች ካሉበት ቦታ በሚሰጧቸው ድምፆች አያያዝ ሂደት መመሪያዎች እና በመራጭ መዝገብ አያያዝ ጉዳይ በፍርድ ቤት ከአሁኑ ክስ ከፍተውባቸዋል። ፒት ክስትራ በሚሽጋን የሪፐብሊካን ፓርቲው ሊቀመንበር ናቸው። ጃስሊን ቤንሰን ህጉ በሚጠይቀው መሰረት ምላሽ የማይሰጡ ከሆነ እንዲያስገድዳ ያላቸው ፍርድ ቤት ነው የሚንወስዳቸው። ቤንሰን ክሱን የሪፐብሊካኖች የዘመቻ ስልት ነው በሚል ውድቅ አድርገውታል። በአጠቃላይ ክስ የሚሉት የሐሰት መረጃ ለማሰራጨት እና በምርጫ ሂደታችን ላይ ጥርጣሬ ለመንዛት የያዙትን እንቅስቃሴ የህግ ጉዳይ አድርገው ለማቅረብ የሚያደርጉት ሙከራ ነው። በበርካቶች የብርቱ ፉክክር ግዛቶች ሪፐብሊካኖችም ዲሞክራቶችም ከምርጫው ጋር የተያያዙ ክሶች ከፍተዋል። ይህም በህዳሩ ምርጫ ምስቅልቅል ሊያስከትል ይችላል የሚል ስጋት ደቅኗል። ኪም ዋይማን ባይ ፓርቲዛን ፖሊሲ ሴንተር በተባለው ተቋም የምርጫ ፕሮጀክት ከፍተኛ ባለሙያ ናቸው። ምርጫው እንደዚህ በተቃረበበት ጊዜ የክስ ነገር የሚነሳው በአንድ ክፍለ ግዛት ምርጫ ቢሸነፉ ወይም የሚፈልጉትን ውጤት ባያገኙ ነገረ ፈጆቻቸው ክስ መክፈት እንዲችሉ ለማዘጋጀት መሆኑ የተለመደ ነገር ነው። ሌላም የምርጫውን ሂደት የሚያስተጓጉል አድራጎት ሊከሰት ይችላል። ዶናልድ ትረምፕን የሚደግፉ የወረዳ ባለስልጣናት የምርጫውን ውጤት ማረጋገጫ እንዲዘገይ ለማድረግ ይሞክሩ ይሆናል። ቆንጂት ታየን አመሰግናለሁ። ቆንጂት ቀደም ብላ ያስደመጠችን በአሜሪካ ምርጫ ታማኒነት ዙሪያ የሚነሱ ሀሳቦችን በተመለከተ ፓትሲ ውድክስዋራ ከሚሽጋን ያጠናቀረችውን ዘገባ ነበረ። ቀጣዩም ዘገባ ከአሜሪካ ፕሬዚደንታዊ ምርጫ ጋር የተያዘ ነው። በዩናይትድ ስቴትስ መካከለኛው ምዕራብ የሚገኘውና በወተት ከብቶች እርባታና የቢራ ምርት የሚታወቀው ዊስኮንሰን በአውሮፓውያኑ 2024 የሚካሄደው የአሜሪካ ፕሬዚደንታዊ ምርጫ ወሳኝ ፍልሚያ የሚካሄድበት ግዛት ሆኖ ብቅ ብሏል። እጅግ በጣም ተቀራራቢ ምርጫ ፉክክሮችን በማስተናገድ የሚታወቀው ዊስኮንሰን ግዛት ውስጥ የሚገኙት አስር የመራጭ ስብስቦች የሚሰጡት ድምፅም ቀጣዩ ፕሬዚደንት ማን ሊሆን እንደሚችል ይወስናል ተብሎ ይጠበቃል። ግዛቱ የከተማና የገጠር መራጮችን አሰባስቦ መያዙ ልዩ የሚያደርገው ሲሆን ከኢኮኖሚ እስከ ጽንስ ማቋረጥ መብቶች ከሚያራምዷቸው አመለካከቶች የሀገሪቱ የፖለቲካ ክፍፍልን የሚያንፀባርቅ ተደርጎ ይቆጠራል። ቫኒሳ ጆንስተን ያሰናዳችውን ዘገባ ስመኝሽ የቆየ እንደሚከትለው አቀናብረዋለች። እንደ አውሮፓያን አቆጣጠር በ2024 የሚካሄደውን የአሜሪካ ፕሬዚዳንታዊ ምርጫ ውጤት ሊወስኑ ከሚችሉ ሰባት ስዊንግ ስቴት ተብለው የሚጠሩ የአሜሪካ ግዛቶች ውስጥ አንዱ ዊስኮንሰን ነው። የዩናይትድ ስቴትስ መካከለኛው ምዕራብ ግዛት የሆነው ዊስኮንሰን በአብዛኛው በወተት ተዋጽኦ በተለይ ደግሞ በአይብ ምርቶቹና ቢራ በመጠጣት ባህሉ የሚታወቅ ሲሆን እጅግ በጣም ጠባብ ልዩነት ባላቸው የምርጫ ውጤቶቹም ታዋቂ ነው። ባለፉት ሁለት ምርጫዎች አሸናፊው የተወሰነው ከአንድ በመቶ ባነሰ ልዩነት ነው። በዊስኮንሰን ማዲሰን ዩኒቨርሲቲ መምህር የሆኑት ባሪ ባርደን ስዊንግ ስቴት ተብሎ የሚጠራውና በተለያየ ወቅት የተለያዩ ፓርቲ እጩዎች በመፈራረቅ የሚያሸንፉበት ይህ ወሳኝ ግዛት ስለሚኖረው ቁልፍ ሚና ያብራራሉ። ዊስኮንሰን ውስጥ ሁለቱንም ፓርቲዎች የሚደግፉት ቡድኖች ሚዛናዊ በሆነ አሰበጣጠር ተስተካክሎ መገኘታቸው የሆነ ምትሃታዊ ያህል አለው። አንድ ፓርቲ እያደገ ካለ ለምሳሌ ማዲሰን ውስጥ ዲሞክራቶችን ከሚረዱ የከተማ መራጮች ድጋፍ ሲያገኝ፣ ሪፐብሊካኖችም እንዲሁ ከከተማ ወጣ ካሉ ስፍራዎች ወይም ከገጠር መራጮች ተመጣጣኝ የሆነ ድምፅ ያገኛሉ። ነገር ግን በታሪክ ተቀራራቢ የምርጫ ውጤቶችን በማስተናገድ ካለው ታሪክ በተጨማሪ ለረጅም ጊዜ ዲሞክራት እጩዎች ዊስኮንሰን ውስጥ አሸናፊዎች ነበሩ እንደ አውሮፓውያን አቆጣጠር እስከ 2016 ድረስ። አሁን እንደ አውሮፓውያን አቆጣጠር 2016 ለሪፐብሊካኖችም ለዲሞክራቶችም አስደንጋጭ ነበር ማለት እችላለሁ። እንደ አውሮፓውያን አቆጣጠር ከ1980ዎቹ ተነስተች ብታይ ለረጅም ጊዜ ከተካሄዱ የምርጫ ሂደቶች በኋላ የሪፐብሊካን እጩ በግዛቱ ሲያሸንፍ ማየት አስገራሚ ነበር። ከዛ በፊት ለመጨረሻ ጊዜ ሪፐብሊካን በግዛቱ ያሸነፈው እንደ አውሮፓውያን አቆጣጠር በ1984 ነበር። ስለዚህ ያ ሁለቱም ፓርቲዎች እዛ ግዛት ውስጥ የሆነ ነገር እንዳለ እንዲገነዘቡ አደረገ። ለትራምፕ ከጎኑ የቆሙት የገጠርና ከከተማ ውጣ ያሉ መራጮች ነበሩ። የሂላሪ ክሊንተን ዘመቻ በበቂ ሁኔታ ትኩረት አድርገው አለመስራታቸውም አስተዋጽኦ አድርገዋል። እንደውም ግዛቱን አለመጎብኘታቸውም ይታወቃል። እንደ አውሮፓውያን አቆጣጠር በ2020 ፕሬዚዳንት ጆ ባይደን የዊስኮንሰንን ውጤት ሰማያዊ ምልክት ወዳለው ዲሞክራት እንደገና ቢገለብጡትም የዘንድሮ የዲሞክራቲክ ፓርቲ እጩ ካማላ ሃሪስ ለምንም ነገር ቀላል ዋጋ መስጠት አይፈልጉም። በመሆኑም የምርጫ ዘመቻቸውን ያስጀመሩት በሚልዋኪ ከተማ ነበር። ወደ ዋይት ሀውስ የሚወስደው መንገድ በዊስኮንሰን በኩል ያልፋል። ሪፐብሊካኖቹም ብሔራዊ ጉባኤያቸውን ያካሄዱት በዊስኮንሰን ነበር። ዊስኮንሰንን እንደገና ጥሩ እናደርገዋለን። ለመሆኑ ለዊስኮንሰን መራጮች ቁልፍ ጉዳያቸው ምንድን ነው? እንደሌላው የሀገሪቱ ክፍል የዊስኮንሰንን መራጮች ዋና የሚያሳስባቸው ጉዳይ ኢኮኖሚው ነው። ነገር ግን ሌላም ወሳኝ ጉዳይ እንዳላቸው በርደን ይገልጻሉ። ጽንስ ማቋረጥም ትልቁ ጉዳይ ሆኗል። ምናልባትም ከሌላው የሀገሪቱ ክፍል በበለጠ ጠቅላይ ፍርድ ቤቱ ሮ እና ዌድ የተሰኘውን ጽንስ የማቋረጥ መብት ሲሽር ከሌሎች ግዛቶች በበለጠ ለዊስከንሰን በጣም አንገብጋቢ ጉዳይ ነበር። ምክንያቱም እዛ ጽንስ ማቋረጥ ሕጋዊ ሆኖ አገልግሎቱ በግዛቱ ይሰጥ ነበር። ውሳኔው የተላለፈ ሳምንት ግን አገልግሎት የሚሰጡ ተቋማት አቋረጡ። ስለዚህ ጽንስ የማቋረጥ ጉዳይ አንዳንድ ሴቶችን በተለይ ከፍተኛ ትምህርት የተማሩ ሴቶችን ከሪፐብሊካን ፓርቲ እያስወጣ ነው። በርደን በዘንድሮ ምርጫ ወሳኝ የሆነ ድምጽ የያዘ ሌላም የመራጮች ቡድን ዊስኮንሰን ውስጥ አለ ይላሉ። የአፍሪካ አሜሪካውያን ድምጽ ትኩረት ሊሰጠው የሚገባ ነው። ከግዛቱ ነዋሪዎች ስድስት ከመቶ የሚሆኑት አፍሪካ አሜሪካውያን ናቸው። የመራጮቹ ቁጥር ከነጮች ያነሰ ቢሆንም በአብዛኛው ዲሞክራት ናቸው። ምንም እንኳን ከቅርብ ዓመታት ወዲህ እየቀነሱ ቢመጡም፣ በሀገር አቀፍ ደረጃም እንደታየው ጥቁር መራጮች በተወሰነ መልኩ ወደ ሪፐብሊካን አቅጣጫ እያዘነበሉ ነው፣ በተለይ ደግሞ ወጣት ጥቁር መራጮች። ስለዚህ ዲሞክራቶች የአፍሪካ አሜሪካውያንን መራጮች እንደገና ገና ለማነቃቃትና ከጎናቸው እንዲቆሙ ለማድረግ ከፍተኛ ጥረት ያደርጋሉ። ካማላ ሃሪስ በተወሰነ መልኩ ይሳካላቸዋል ብዬ አስባለሁ። የትራምፕም ዘመቻ እንዲሁ ጥቁር መራጮችን ለማሸነፍ ከፍተኛ ጥረት ያደርጋል። ስለዚህ አነስተኛ ቁጥር ያለው ድምፅ ቢሆንም፣ ግን በጣም ወሳኝ የሆነ ቡድን ነው። የሶስተኛ ወገን እጩዎችም ምርጫው ወደ አንድ ወገን እንዲያመዝን ለማድረግ ይችላሉ ወይ ለሚለው ጥያቄም በርደን ምላሽ አላቸው። በዊስኮንስን ይሆናል ተብሎ እንደሚጠበቀው ውጤቱ በጣም ተቀራራቢ በሆነበት ምርጫ ለገለልተኛ እጩ ወይም አነስተኛ ለሆነ ፓርቲ እጩ የሚሰጥ ድምፅ ትልቅ ልዩነት ያመጣል። በዊስከንስን እንደዚህ አይነት እጩዎች ጥሩ ውጤት እንዳገኙ በታሪክ አይተናል። ለምሳሌ በዚህ ዓመት የግሪን ፓርቲ እጩ የሆኑት ጅል ስቴይን እንደ አረፋን አቆጣጠር በ2016 ዓ ም የግሪን ፓርቲ እጩ ነበሩ። እናም 100ሺህ ድምፅ አገኝተው ነበር። ሂለሪ ክሊንተን በዶናልድ ትራምፕ የተሸነፉት በ20 ሺህ ድምፅ ነበር። ስለዚህ አንዳንድ ጊዜ እጩዎች ልዩነት ማምጣት ይችል የነበር በቂ ድምፅ ሊይዙ እንደሚችሉ የሚያሳዩ ማስረጃዎች አሉ። ሌላስ በዚህ ምርጫ ልዩነት ማምጣት የሚችሉ ምን አይነት ምክንያቶች አሉ? ካማላ ሄሪስ የምርጫ አጋራቸው አድርገው የመረጧቸው ሰው ከሌላው ግዛት በተለየ በዊስከንስን ትልቅ ትርጉም አላቸው። ቲም ዎልዝ ከአጎራባቿ ሚኒሶታ ግዛት ናቸው። ስለዚህ ብዙ የዊስኮንስን ሰዎች በቅርበት ያውቋቸዋል። በዛ ላይ ደግሞ ከመካከለኛው ምዕራብ ባህል ጋር ቅርበት ያላቸውን እንደ አደን፣ አሳ ማጥመድ እና ሌሎች የአኗኗር ዘይቤዎች የመሳሰሉ ቋንቋዎችን ማውራት ይችላሉ። በተለይ ደግሞ በዊስኮንስን የሚገኙ ትንንሽ ከተማዎች ካለው ህይወት ጋር በተሻለ ሁኔታ መቀራረብ ይችላሉ። በቅርቡ ዴሞክራቲክ ፓርቲ አካሂዶት በነበረው ብሔራዊ ጉባኤ ላይ ቲም ዋልዝ ይህን ብለው ነበር። ጠመንጃ አውቃለሁ። ጡረተኛ ወታደር ነኝ። አዳኝ ነኝ። በዛ ላይ ምክር ቤት ውስጥ ካሉ አብዛኞቹ ሪፐብሊካኖች የተሻልኩ ተኳሽ ነኝ። ያንን የሚያረጋግጡ ሽልማቶችም አሉኝ። በቅርቡ ከህዝብ የተሰበሰቡ አስተያየቶች የሚያሳዩት ዊስኮንሰን በዘንድሮ ምርጫ ከፍተኛ የፍልሚያ ሜዳ ሊሆን እንደሚችል ነው። በቀላሉ መተንበይ የሚቻለው ግን ከፍተኛ የመራጮች ቁጥር እንደሚኖር ነው። ዊስኮንሰን በአጠቃላይ በሀገር አቀፍ ደረጃ ከፍተኛ ቁጥር ያላቸው መራጮች ከሚመዘገቡባቸው አምስት ግዛቶች አንዱ ነው። በቫኒሳ ጆንስተን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ፣ ቪኦኤ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን፣ ቀጣዩ ዝግጅታችን ውይይት ነው። ታላቁ ተስፋ የተጣለበት ታላቅ ግድብ ሙሌት መጠናቀቅና ቀጣዩ ምዕራፍ የተከታዩ ውይይት ትኩረት ነው። በእርግጥ የአባይ ቃል ኪዳን ይሰምር ይሆን? በቀዳሚው አብይ ስራው መገባደድ እና በቀጠናው በሚታዩ ሌሎች ተዛማጅ ጉዳዮች ላይ ነው የሚያተኩረው ውይይቱ። አሉላ ከበደ ሶስት እንግዶችን ጋብዘዋል። በመጀመሪያው ክፍል ውይይታቸው መገባደጃ ላይ ባነሳው ጥያቄን የሚጀምረው ትውውቁን አስቀድም። ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ፣ በተለይ ዋና አየር ንምትከም በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዙኝ። ታንኪ ዩ አሉላ ድሎ ስለሰጠህኝ ስሜ ማህሙድ ሸፍትኩዬ ይባላለሁኝ በአለም አቀፍ የህግ ጥናት ፒኤችዲ ወስጃ አለሁ ናይል ኢን ሌጋል ኤን ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤን ኮንቲኒቲ የሚል መጽሐፍ ኦተር ነኝ የፒኤችዲ ዲዘርቴሽኔ ነበረ ከዊአስፓር ጋር አብሬ እሰራለሁ። በህዳሴ ግድቡና በናይል ቤዚን ዙሪያ በጠቃላ የህግ ባለሙያ ነኝ። አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ትራይን የምሰራው ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማሐሙድ ጋር ዊያስፋር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደ ሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል፣ ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደረጉ ኦርጋናይዜሽኖች ጋር ብሎ ይሰራለን። የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው፣ ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያንም አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ፣ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው? ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛውነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋል ወይ፣ በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? በጣም በጣም ወሳኝ ጥያቄ ነው የነሳኸው አሉላ። ምክንያቱም ሁሉም ሰው የሚጠይቀው ነው። እኛም ለምሳሌ እንደ ቮለንቲር ሆነን ስንሰራም ህዳሴ ግድብ ምንድን ነው ለሰው የሚያደርሰው የሚለውን ከባልደረቦቼ ከመቅደላዊትም ከዶክተር መሀመድ ጋር የምንሰራው ስራ ነው። ስለ ኤሌክትሪሲቲ ስናወራ ትልቅ ነገር ነው የሚቀርብን እኔ እንደማየው። ምክንያቱም መስራት ብቻ ሳይሆን ማቅረብም አለብን። እኛ ደግሞ ይሄንን ለሰው መቅረብ አለበት የምንል ስንሰራ የነበረው። ስለዚህ የሚመረተውና ሰው ጋ ይቀርባል የሚለው ብዙ ስራ የሚጠይቀው ነው። አሁን በምሳሌ ብናየው አንድ ሺህ አምስት መቶ ሀምሳ ሜጋዋት ማቅረብ ስንችል ያን ያህል እየተጠቀምን አደለም። ስለዚህ እሱን በደንብ መጠቀም አለብን። መግደላዊት እንዳለችው ይሄ ደግሞ ኢንቨስትመንት ዲስትሪቢሽኑ ላይ ያስፈልገዋል። በነገራችን ላይ በጣም ነው የማመሰግነው፣ አሉላ አንተ ስለ አዲስ አበባ ውሃ ጠይቀህን ነበረ። ይሄንን ከመብራት ጋር ከውሃ ጋር የሚገናኝ ያነሳው ነገር እና ሰው ሊገባው በሚችል ሁኔታ ያነሳው፣ እግዚአብሔር ስጥህ። ይሄንን ማንሳት ለሰው የሚገባው ነው። ከአዲስ አበባ ውሃ ጋር ባመጣ እኔ ከምሰራበት ከማውቀው የአዲስ አበባ ውሃና ፍሳሽ ለምሳሌ እስከ መቶ በነዳጅ የሚሰራ ጀኔሬተር አለ። የኤሌክትሪክ ማነጫ እሱ ማለት በጣም ውድ ነው። እኛ እዚህ እኔ እንደ ትልቅ ሜትሮ ውሃ አቅራቢ እንጠቀማለን። ይህን የምንጠቀመው ግን ሄሪኬን መጥቶ ሁላችንንም ከደመሰሰን ነው። ስለዚህ እንደዛ የሚሆን ነገር አለ የምናየው ነገር ግን የኤሌክትሪክ መቆራረጥ ሰው ብቻ ሳይሆን ውሃ ማቅረቡንም ትልቅ ተጽዕኖ አለው። ስለዚህ ይሄ የሚቀጥለው ሁኔታ እንደምናየው ጥሩ ስራ የተሰራው ምን ያህል ማመንጨት እንችላለን፣ ግን ይሄን ሰው ጋር እንዴት እናደርሳለን? በተለይ ደግሞ ውሃም ለሰዎች ጋር በሚደርሰው እሱን እንድንሰራው የሚለውን ለስምር፣ ቅድሚያ ያልከው ነገር በጣም ትክክል ነው። ፕራዮሪቲ ምንድን ነው? እንሽጥ ወይስ እንዴት ይሁን የሚል ነገር አለ። ይሄ በጣም አስቸጋሪ የሆነ ነገር ነው። ሁላችንም ፕሮፌሽናል የምንባል ሰዎች ያየነው ነገር ነው። መጀመሪያ የምንፈልገው ለህዝቡ እንዲደርስ ነው። ይሄ እውነት ለመናገር ግን አንድ መረዳት ያለብን በአሁን ሰዓት እኔ የመንግስትን ጥናት የመንግስትን ኢንፎርሜሽን ተጠቅሜ ነው አሁን የምነግርህ መንግስት ራሱ ግማሽ የሚሆነውን እየተጠቀምን አይደለም ይለናል። ስለዚህ ይሄንን እንግዲህ የሚመነጨውን ኃይል እንዴት ነው መጠቀም የሚለው በደንብ ማሰብ ያለብን ነው፣ እንደ አገር የተወሰነው እንሸጠው። ትክክል የተወሰነ እንሸጠው። ያ ተሸጦ የት ነው የሚሄደው? ይደርሳችኋላል ነው ሰዎች በሌላ እያንዳንዱ ሰዎች ደግሞ አንድ እኔ ማስመር የምፈልግበት ምንድን ነው፣ የህዳሴ ሁኔታ ሲጨርስ እያንዳንዱ ሰፈር ይገባል ማለት አይደለም። ግን ያ የሚሆነው ምንድን ነው? ሌሎች ሁኔታ ኤሌክትሪሲቲ፣ በዊንድም ሌሎች አይነቶች ሰዎች ጋር እንዲደርስ የሚደረግ ስለዚህ፣ እሱን በደንብ መስራት ያለብን ሁኔታ ይመስለኛል። ጠቅላይ ልታደርገው እናንተ ጋር ስመጣ እንዴት አድርገን ነው የተመነጨውን፣ አሁን አሁን እንደምናየው ማመንጨት የምንችለውን አልተጠቅምንም። በነገራችን ላይ እኔ ብቻ ምለው አይደለም፣ ጠቅላይ ሚኒስትሩም ያለው ነው። ይሄ የምነግርህ እኛ እናያለን ምን ያህል ዳታ አለ፣ ምን ያህል ነው የሚመነጨው እንላለን። ማመንጨት የምንችለውንና እያመነጭን ያለነው ትልቅ ልዩነት አለው። ትልቁ ስራችን አሁን ምንድን ነው? አሁን አራት ተርባይኖች አሉ። ይሄንን እንዴት ነው የምናደርሰው? የተወሰነውን ዲስትሪቢሽን ላይ ኢንቨስት አድርገን የተወሰነውን ሸጠን ላለፉት ሁለት ሶስት አመቶች ዲፌንስ እናደርግ የነበሩ ሰው ነን። እንዴት ይሄ ለኢትዮጵያ ያገለግላል የሚለው ምንድን ነው ያነሳ ነው። ሰዎችን ከዚህ ውስጥ ችግር ውስጥ ያወጣቸዋል የሚል ነው እና ስለዚህ እንዴት ነው የሚደርሰው የሚለው አይ ቲንክ ሁሉም የሚያስብበት፣ የመንግስትም ሰዎች ይሄንን እያሰቡበት ነው፣ እና መነሳት ያለበት ነው። ልፈልግ ነው ዶክተር መሀሙድ ወደ አንተ ልምጣና ንዑስ ሀገራዊውን ሁኔታ ብንመለከት የተፋሰሱ ሀገሮችን የሚመለከት ነው። አባይ የተማከለ አጠቃቀም ይኑር ነው እንጂ ሌሎች አይጠቀሙ አይደለም እና የመግባቢያ ስሜቱ ምናልባትም የሚቀጥለው የዓለም ትልቅ ፈተና የውሃ ችግር ይሆናል ተብሎ በሚታሰብበት እንዴት ይዳኛልን በወጉ ማወቅ ይጠይቃል። ና በሀሳብ ደረጃም በጽሁፎች ያቅርብ ያለሁ ያልከውን አገራቱ እንዲስማሙበት የሚጠበቀውን ሰነድ እንዲግባቡበት በማድረጉም ሆነ እንደ አቅጣጫ እንደ አቀራረብም ከዚህ ሁኔታ ሌሎች አገሮች ተጠቃሚ ነኝ ወይንም ደግሞ ጥቅሜን አላጣሁም፣ አልተነፈኩም የኢትዮጵያ ተጠቃሚ መሆን የእኔ ችግር ነው ብሎ እንዳያዩ፣ ምንድን ነው እንደ አቅጣጫ የሚታየው? ቀደም ብለህ ጨረፍ ያደረግከውና አሁን ዘርዘር ብታደርግልን የምትችለው ሀሳብ። እሺ፣ አመሰግናለሁ አዶላ። አይ ቲንክ ይሄ ክሪቲካል የሆነ ነጥብ ነው። እንትኑን እንደገና ሪፍሬም ማድረግ የሚፈልጋል። አሁን እንበልና ትልቅ የሆነ የሆነ ፓ ያለ ወይም የሆነ አምባሽ አለ እንበልና ሁሉንም ሲበላ የኖረ ግለሰብ ከዛ ከአምባሻ ላይ የሆነች ፍርካሽ ትንሽ ቁራሽ የሆነ ነገር ሌላ ወገን ሲጠይቅ ያቺ የምትወሰደው ቁራሽ እንደ ጉዳት ኮንሲደር መደረግ ይኖራል። አሁንም ከታችኛው የተፋሰስ ሀገራቶች ነገ ከነጎዳም ዲዛይን የምናደርገው የህግ ማዕቀፍም ሆነ ምንም ያቺን ቁራሿን አምባሻ እስከዛሬ ከነበራቸው ኢንታይትልመንት የሆነ ነገር አሳልፈው መስጠት ግድ ይላል ማለት ነው። ይሄ በዓለም አቀፍ ህግ ደግሞ ኢኩተብል በሆነ በርትዕና በምክንያት የተመሰረተ አጠቃቀም ብሎ ዲፋይን ያደርገዋል በዩኤን ዋተርኮርስ ኮንቬንሽኑ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ማለት ነው። ሶ የታችን የተፋሰስ ሀገራቶች አይጎዱም። ቅድምም ማንንም የማይጎዳ ሁሉንም የሚጠቅም ብዬ ስገልጽ ምን እያልኩ ነው? እስከዛሬ የለመዱትን ነገር በጠቅላላ እየተጠቀሙ ይቀጥላሉ ማለት አይደለም። የሚቀየር ነገር አለ። ያ የሚቀየረው ነገር ደግሞ በህግ አሁን ባለው ተጨባጭ ሁኔታ ኢትዮጵያ እየተጎዳች፣ እነሱ እየተጠቀሙ ያለበት ሂደት ነው። ኢትዮጵያ ሲግኒፊካንት የሆነ ሀርም እየደረሰባት፣ ሌላኛው መርህ ደግሞ ሲግኒፊካንት የሆነ ወይም ጉልህ የሆነ አሉታዊ ተጽዕኖ አለማድረስ ነው፣ በተፋሰስ ሀገራቶች ላይ ማለት ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ ሙሉ የሆነ ተጽዕኖ እየደረሰባት ማግኘት የሚጠበቅበትን ጥቅም ሳታገኝ እየቀረችበት ያለበት ሂደት ስለሆነ ማለት ሰው የሆነ ነገር እነሱ ጊቭ አፕ ሲያደርጉ፣ የሆነ ነገር ሲሰጡ፣ ኢትዮጵያ የማትጎዳበት ሂደት ይፈጠራል። እነሱም የማይገባቸውን ጥቅም አያገኙም ማለት ነው። የሚገባቸውን ጥቅም ግን አግኝተው የሚሄዱበት ነባራዊ ሁኔታ ይፈጠራል ማለት ነው። ለዚህ ደግሞ አሁን ከህጉም ከምኑም በላይ ሲግኒፊካንት የሆነው ነገር ምንድን ነው? ከህዳሴ ግድቡ በላይ ለኮንሰፕቲቭ ዩዝ የሚጠቅም ፕሮጀክቶችን መስራት ማለት ነው። ለኢሪጌሽን፣ ለእርሻ ልማት፣ ለመስኖ ልማት ግንባታ የሚውሉ ፕሮጀክቶችን መስራት ግድ ይላል ማለት ነው። ያንን ስናደርግ አሁን ባለው ተጨባጭ ሁኔታ የህዳሴ ግድብ በባህሪው ነን ኮንሰፕቲቭ ነው። ውሃው በሚሞላበት ሰዓት የተወሰነ ውሃን ሊይዝ ይችላል ከዛ በኋላ ግን ውሃው ከተሞላ በኋላ በቃ ተርባይኑን እየመታ ወደ ተፈታችኛ የተፋሰስ ሀገራቶች ይሄዳል። ምንም አይነት ጉዳት የለውም። ያለው ነባራዊ ሁኔታ የሚቀጥልበት አግባብ ይፈጠራል ማለት ነው። ግን ይሄንን በኮንሰፕቲቭ ደግሞ ከውሃው ላይ ያላትን ሸር ኢትዮጵያ ክሌም ልታደርግበት የሚገባው ሂደት ምንድን ነው? ከህዳሴ ግድቡ በላይ ለመስኖ ልማት ግንባታ የሚሆኑ ፕሮጀክቶችን ማሰብ ግድ ይላል ማለት ነው። አንደኛው ይሄ ክሪቲካል የሆነ ነጥብ ነው። ከዛ ሲቀጥል ደግሞ የህዳሴ ግድቡንም ጠቆም ለማድረግ እንደሞከርኩት እንደ መደራደሪያ መጠቀም የሚቻልበት አግባብ አለ። በተለይ ደግሞ ኦፕሬሽን ስቴጅ ላይ ደርሰናል ብለዋል ዶክተር ጥሩ ሰውም ፊሊንግ ሂደቱ እያለቀ ኦፕሬሽን ስቴጅ ላይ ይሄ እየደረስ ነው ማለት ነው እና ህዳሴ ግድቡ በምን አይነት መልኩ ማኔጅ ይደረግ የሚለው ነገር አሁንም ድረስ የታችኛው ተፋሰስ ሀገራቶች ኢንተረስት አላቸው። በምን አይነት መልኩ ማኔጅ ይደረግ፣ በምን አይነት መልኩ ኦፕሬቲቭ ይደረግ፣ የአባይ ውሃ አጠቃቀም በጠቅላላ በምን አይነት መልኩ ይዳኝ የሚለውን ነገር ማለት ነው። ኢትዮጵያ ምን ማድረግ አለበት? አሁን ጽሁፌ ላይ ጆርናል ኢንተርናሽናል ሎ ላይ የታተመች ጽሁፍ ናት። እሷ ላይ ጠቆም ያደረግኩት ነገር ምንድን ነው? ለምን የህዳሴ ግድቡን እንደ ባርጌኒንግ ሺፕ አንጠቀምበት? ምን ማለት ነው? ይሄ የህዳሴ ግድቡ የኮኦፕሬቲቭ ፍሬምወርክ አግሪመንቱ የሚያስበው ናይል ሪቨር ቤዚን ኮሚሽን የሚባል ይሄ ኮሚሽን ብዙ ስልጣኖች፣ ሰፊ የሆኑ ስልጣኖች አሉ። ቅድም እንዳልኩ በጣም ኮምፕሬንሲቭ የሆነ አግሪመንት ስለሆነ በጣም ጠንካራ የሆነ ኮሚሽንን ነው የሚያስበው። እንደዚያ ከሆነ ደግሞ የታችኛው የተፋሰስ ሀገራቶች የራሳቸው የሆኑ ግድቦች አላቸው። ለምሳሌ ሃይ አስዋን ዳምን ማንሳት እንችላለን። በሱዳን ውስጥም ሬዘርስ ዳም፣ የተለያዩ ዳሞች አሉ። እነዚህ ዳሞች እና የህዳሴ ግድሙ በአንድ ላይ ተጣምረው አድሚኒስተር የሚደረጉበትን ነባራዊ ሁኔታ ማሰብ። ያ ማለት ምንድን ነው? የታችኛ የተፋሰስ ሀገራቶችን የግድ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማስገባት፣ መግባት አለባቸው። ግድቦቻቸውና ሪዘርቮቻቸው በጠቅላላ በዚህ በናይል ቤዚን ኮሚሽን ገቨርን የሚደረጉበትን ነባራዊ ሁኔታ ማመቻቸት። ኢትዮጵያም ይህንን እንደ ኮንሴሽን ብታቀርብ ፕሮባብሊ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ የመምጣት እድል የሚኖርበት አግባብ ይፈጠራል ማለት ነው። በጣም ደግሞ ሲግኒፊካንት የሆነው ነጥብ ይሄ ከህጉም፣ ቅድም ኮንሰፕቲቭ ዩዝንም በተመለከተ ከጠቆምኩትም በላይ ኢትዮጵያም የምታካሂደው በተለይ በጎረቤት ሀገራቶቿ ላይ በጠቅላላ የምታካሂደው የፎሬን ፖሊሲ በጥሩ ጉርብትና ላይ ጉር ኔቨር ሁድ የሚባል አለ መርህ አለ። በጥሩ ጉርብትና ላይ የተመሰረተ መሆን መቻል አለበት። ወደፊት አፕስትሪም ከህዳሴ ግድብ በላይም እንጠቀማለን የምንል ከሆነ ከግብጽ ጋርም ሰጣ ገባ ውስጥ የመግባትን ሂደትን በተቻለ መጠን ዲፊዝ ማድረግ፣ ጎረቤቶቻችን ጋር እንደ ምንድን ነው ፕሮክሲ እንዳያገለግሉም በተሻለ መጠን በጥሩ ጉርብትና ላይ የተመሰረተ የፎሬን ፖሊሲ ዲዛይን ማድረግ ሪኳየር ያደርጋል ለማለት ነው። አመሰግናለሁ። አሉላ መልካም። የውጭ ፖሊሲ አቅጣጫው ራሱ ከዚህ አንጻር መቃኘት አለበት። የነገውን ራቅ አር ገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ የሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ሶማሊያ ውስጥ ጦሯን ያስገባችበት ሁኔታ ነው ያለው ምናልባትም የዚህ ግድብ ማለቅ ያላስቆመው ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር፣ የውስጥ እርስ በርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ አገር፣ ተስፋ የሚፈነጥቅ እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችም ሕይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነው ና የሚቀጥለው ገጽ ዛሬ ካሉት ነገሮችም ጋር እንድታዛምዱ እፈልጋለሁ። ቀደም ብዬ ያጠቃቀስኳቸውን ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና አለመኖር፣ ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላለሁ። የእነኚህ ሁሉ ሁኔታዎች እንደው ቢያንስ ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ፣ መቅደላዊት ከአንቺ ልጀምር። ጥሩ ነጥብ ነው ያነስሀው አሉላ፣ ዶክተር ማህሙድም ዶክተር ጥሩ ሰውም እንደነካኩት፣ ይሄ የሕዳሴ ግድብ የኃይል ማመንጫ ግድብ ነው። ደፍነትሊ አሁን ኮንሳምፕቲቭ ወደሆነ ውሀውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሀ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለ ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት ጎርፍ ቢመጣ ወይም የሆነ ከኖርማል ወጣ ያለ ሲችዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው ለዛ ነው። ድርቅ ወደ ረሀብ የሚለወጠው ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኖ እሱ እንዳለ ሆኖ የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ወደ ያንን ስናስብ ደግሞ መስኖን፣ ማልቲ ፐርፐስ ፕሮጀክቶች፣ ሃይድሮፓወር መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሀ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፈንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙ አይወዱትም ነበረ። በተለይ ናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል ካፒታላይዝ ማድረግ እንችላለን፣ ግን በልመና እኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድባ እንደሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለው ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ፋይናንስ አድርገን ወይም አጠራቅምን እንዴት አድርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው ያ መሐመዱን ቅድም እንዳነሳው ኔጎሽሽን ቴብል ወይም የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው ለሀገራችን። የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል፣ የማመንጫ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሀብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ የናይሉ ውሃ አጠቃቀምን በተመለከተ የተሻለ አቅም ለቨሬጅ፣ ልክ እንደ ህዳሴ ግድብ ዶክተር መሀሙድ እንዳነሳው ልክ እንደ ህዳሴ ግድብ ለቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ ያ ነው እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት። ቅድም ያነሳናቸው የትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆነው ማለት ነው ከዛም ባሻገር ግን ፉድ ዋተር ኤነርጂ ነክሰስ የሚባል ኮንሰፕት አለ። የምግብ የውሃና የኃይል አቅርቦትን አንድ ላይ እንዴት ነው እንደ እንደተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾች የሚያመለክቱት ምንድን ነው? እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ቁጥር ብዛትና ወደፊት ለሚኖረው የውሃ ኃይልና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው አንድ ላይ መጥተው መሀሙድ እንዳለው ሪዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች እንደ ህዳሴ ግድብ እንዳያጨቃጭቁ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን የመጨረሻ ያለን ብቸኛ መንገድ ነው። የኔም ሪሰርች እያሳ እያሳየ ያለው እሱን ነው። ለሌሎችም ሰዎች ሪሰርች የሚያሳየው ጥናት የሚያሳየው ያንን ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ የታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽቲንግ ቴብል መምጣት አለባቸው። አሉላ ከበደ ከሶስቱ ባለሙያዎች ጋር የህዳሴ ግድብ ቀጣዩ ሥራና ቅድሚያ የሚሰጣቸው ተግባራት በሚለው ጉዳይ ላይ ነበር የተወያየ ውይይቱ በቀጣይ ጊዜያት እንመለስበታለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳቸው ያመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሮ አብሮኝ ቆይተዋል። ዋና አዘጋጃችን አሉላ ከበደ ነው። መልካም ምሽት ይሁንላችሁ።